በሞያሌ ከተማ ዛሬ ከእኩለ ቀን አካባቢ አንስቶ በተቀሰቀሰ ግጭት በርካታ ሰዎች መገደላቸውን እና ሌሎች በርካቶችን መቁሰላቸውን ነዋሪዎች ተናገሩ። የሰላማዊ ሰልፍም ሆነ ሌሎች እንቅስቃሴዎች ባልነበሩበት ነው ድንገቱ የተቀሰቀሰው ይላሉ፣ ስማቸው እንዳይገለጥ የጠየቁ አንድ የከተማይቱ ነዋሪ። ግጭቱን ተከትሎም ቁጥሩ የበዛ ሰው ድንበር አቋርጦ ወደ አጎራባቿ የኬንያ ሞያሌ በመሰደድ ላይ መሆኑን ይናገራሉ። ዛሬ ከቀኑ ወደ አምስት ሰዓት ተኩል አካባቢ ፍጹም ምንም የሌለበት ምንም ተቋሞ ሰላም ሰልፍ የሌለበት ሰላም ሰልፍ ስላትክስ ሰብተው አስራ ሶስት ሰው ተገለዋል። አስራ ስምንት ሰው የሚሆን ደግሞ ቆስለዋል። አሁን ሆስፒታል የሚገኙት እና አራት ሬሳ ወደ ካምባቸው ይሄ አሁን ያሉት ሁኔታ የተፈጠረው እንዴት ነው? ሰላማዊ ሰልፍ ካልነበረ ወደ አስራ ሶስት የሚደርሰው ይሞተ ሰሞኑ ትንሽ ወደ ገጠር አካባቢ ሞሌ አካባቢ ከኦነግ ጋራ ስልማጭ ነበሩ ይመስላል፣ እንጂ ምንም ጤናማ ሰው ምንም ከድሮ የተለየ ምንም ነገር አልነበረም። እዚህ ከተማ ውስጥ የት ነው ይህ የሆነው? ቦታዎቹን ያውቃሉ? በከተማ ውስጥ የትኞቹ አካባቢዎች ነው? ሻወር ይባላል። ቡና የሚጠጡት ምግብ ቁጭ ብሎ ምሳ ሲበሉ የነበሩ ሰዎች፣ የሆቴል አስተናጋጆች፣ ዝም ብሎ መንገድ የሚሄዱ ሰዎች፣ መንገደኛ ሰዎች እንዲህ ነው የሚሞቱ ሰውን በአሁኑ ሰዓት ደግሞ በኢትዮጵያ ቁጣጠር አሁን ሰዓት አስራ አስራ አንድ ሰዓት እስከ በዚህ ሰዓት ወደ ኬንያ ተሰደዋል። እዚህ በብዛት ነዋሪ እንዳለ የመዋሪ ነዋሪ ተሰደዋል ወደ ኬንያ በአሁኑ ሰዓትም ይሄዱ ነው። እስኪ ቀደም ብሎ የነገሩኝ አንድ ሁለት ነገሮች ላረጋግጥ። ከጠዋቱ አምስት ሰዓት ተኩል አካባቢ ሸዋበር በሚባለው የከተማው አካባቢ ነው ይሄ ነገር የተፈጸመዎች ብለውኛል። እርስዎ በአቅራቢያው ነበሩ ግጭቶቹ ሲካሄዱ ሰዎች ላይ ሲተኮስ በአይነ ብራና ያየው ተይቻቻለሁ ማን ነው ተኳሹ? እነማን ናቸው አደጋው የደረሰባቸው? አሁን የሞቱና የቆሰሉ ሰዎች፣ እስከ አራት የሚሆኑ ልጆች አውቃቸዋለሁ። አንዱ ተሪ ይባላል፣ አንዱ ቦሩ ነው፣ አንዱ አሊ ነው፣ አንድ አስተማሪ ተማን ይባላል፣ አንድ አስተማሪ። እነዚህ ና ያል አውቃቸዋለሁ በራሴ። እነኚህ እርስዎ የሚኖሩበት ከተማ ነዋሪዎች፣ በቅርብ የሚያውቋቸው ሰዎች ናቸው። እንደነገሩኝ በጥይት ተመተው ከሆነ የተገደሉት ማን ነው ይተኩስ የነበረው? ሰዎቹን ለይተው አይተዋቸዋል? ሰራዊቱ ናቸው፣ መከላከያ ናቸው ኢትዮ ሶማሌና በኦሮሚያ የተገጨው ግጭት እዚህ መሀል ላይ ሰላም ለመስፈን ጊዜ ከተማ ውስጥ የተመደቡ የኢትዮጵያ መከላከያ ሰራዊት አባሎች ናቸው። ከተማ ውስጥ ቀድሞውኑ የነበሩ የመከላከያ ሰራዊት አባላት ናቸው። እንዴት ለዩዋቸው እነሱ መሆናቸውን? የደንብ ልብስ ነብሰው ነበር። አዎ የደንብ ልብስ ለብሰዋል። መጀመሪያ የዛሬ ስድስት ወር ሙሉ እዚህ ከተማ ውስጥ የነበሩ ሰዎች ናቸው። በደንብ እናውቃቸዋለን። ይሄ ግጭት ሲከሰት ከርቀትም ቢሆን ያዩት እንደነገሩኝ፣ ሰላማዊ ሰልፍም አልነበረም እና በተኳሾቹና በሟቾቹ መካከል ንግግር ነበር? እንዴት ተቀሰቀሰ? የተረዱት ነገር አለ? ሲያባርሩ ብቻ ነው። ሲያባርሩ ህዝብን በዛው ሮጠ። እነሱን ከኋላ እየሮጡ ጡፍ ከፈቱ። ይሄ ነው በአይናችን አየ ነው። ለመጀመሪያ ተቋሙን ነገር ምንም የሚታይ አካባቢ ላይ ማንን ነበር ሲያባርሩ የነበረው? ያ ሲባረር የነበረው ሰው በህይወት ተርፏል? የሚያውቁት ነገር አለ? ቀድሞ ሲያባርሩትና ህዝብ ሲከተል ነበር ያሉት። ብዙ ናቸው፣ እዛ አካባቢ የነበሩ ሰዎች አሁን የከተማው ሁኔታ ምን ይመስላል? በርካታ ሰዎች የሞቱበትና የቆሰሉበት መረጋጋት ይታያል? በአሁኑ ሰዓት ያለው ሁኔታ ምን ይመስላል? በጣም አስፈላል። ህዝቡ እየተሰደደ ነው። በጣም አያስፈላል ሁኔታው። ተስፋ አደርጋለሁ የመረጋጋት ሁኔታ ይፈጠራል ብዬ። እግዜር ይስጥልኝ። ማምሻውን የአሜሪካ ድምፅ በስልክ ያነጋገራቸው የሆስፒታል ምንጮችም በግጭቱ ሳቢያ በርካቶች መቁሰላቸውንና የሌሎችም ሕይወት ማለፉን ያረጋግጣሉ። አቶ አሬሮ ብቅቻ የሙያሌ ሆስፒታል ስራ አስኪያጅ ናቸው። ቀኑ ሙሉ ሆስፒታል ውስጥ ነው ያልኩት። እዚያ አካባቢ ሆስፒታል ውስጥ የተፈጠረ ነገር፣ ከተማ ውስጥ የተፈጠረ ነገር ያየ ነው ነገር እ ያለው መረጃዎች ማረ ወደ ሰባት ሰዓት አካባቢ ነው ያው ተኩሱ የተጀመረ ከተማ ውስጥ። ተኩሱን ተከትሎ እንግዲህ በርካታ የሞቱ ሰዎችም አሉ። እዚህ ሆስፒታላችን ሞቶ የመጡ አሉ፣ ኦስሎ መቶ ዝጋይ የታከሙት ሰዎችም አሉ። እንደኛው ሆስፒታል አጠቃላይ እዚህ ሞቶ የመጡት ወደ ዘጠኝ አካባቢ ሰው ሌላ አስር የሚሆኑ የተጎዱ ሰዎች አሉ። እዚህ መጥተ ሆስፒታል ውስጥ እየታከሙ ያሉት ከአስር ውስጥ እዚህ አምስተውን እኛጋ ተኝቶ እየታከሙ ነው ያሉት። አምስቱ ወደ ታላላቅ ሆስፒታሎች ሰርቪሱም እዚህኛ ሆስፒታል አካባቢ ስለማይገኝ ወደ ዘሪፈር አድርገናል። በአጠቃላይ ሆስፒታል ውስጥ የተመለከትነው የተፈጠረው ነገር ይሄ ነው። ባጭር አቶ አሬሮ ሆስፒታል መጥተው እርዳታ የፈለጉ ሕይወታቸው ካለፈም በኋላ ወደ እናንተ የመጡ መኖራቸውን ገልጠዋል። ይሄ ብዙ ሰዎች ሕይወት ያለፈበትና ሌሎችም ለመቁሰል አደጋ የተጋለጡበት ሁኔታ በምን እንደተቀሰቀሰ ስለ ግጭቱ መንስኤ ምን እንደተፈጠረ የሚያውቁት ነገር አለ? እኛ ከሰዓት ከተማ ውስጥ ነበርን። እንግዲህ መንስኤው ምን እንደሆነ ብዙም እኛም አልገባንም። ያው ትኩሱ ብቻ ነው የሰማነው። ትኩሱ ተከትሎ እንግዲህ በርካታ ሰዎች ተጎድተው መጥተው እዚህ ሆስፒታል ውስጥ ኢመርጀንሲ ሰርቪስ ለመስጠት ነው ቶሎ ወደ ሆስፒታል የመጣ ነው። እንግዲህ ተኩሱ ተኩሱ ተከፈተ። በመከላከያ ምናልባት የከፈቱት ተኩሱ ነው ተብሎ ነው እኛም የሰማነው። ከእዛ ውጭ መንስኤው ይሄ ነው ለዚህ ነው ምን ነገር ምንም ኢንፎርሜሽን የለንም። ያው ተኩሱን ተከትሎ እንግዲህ የተጎዱ ሰዎች ሲመጡ አቶ አሬሮ ቅድሚያም የተኩሱ ድምጽ መስማቶን ገልጠዋል። የተገደሉትም ሆነ የቆሰሉት በምን እንደሆነ ለይታቸዋል? አዎ፣ አረጋግጠናል። ሌላ ጉዳት አይደለም። ያው ተኩሱ እራሱ ይሰማል። ምክንያቱም እንደሆነ እኛም ያው እንደ እናንተ አልገባንም። ግን የተጎዱት አብዛኞቹ የተሰበሩ አሉ፣ ቡሌት ኢንጀሪዎች ዲግኖስ የተደረጉ አሉ። በአጠቃላይ ተኩሱን ተከትሎ የመጡ ሰዎች ናቸው። ጥይት ነው እንጂ ሌላ ነገር አይደለም ግን ትኩሱ ምክንያቱ ይሄ ነው ብለን እኛም ማስቀመጥ አንችልም ለጊዜው። መልካም አቶ አሬሮ ሆስፒታል የመጡ ሰዎችን የተጎዱትን መርዳት የሚችሉት ረድታችሁ፣ የቀሩትን ለተሻለ ሕክምና ማግኘት ወደሚችሉበት መላካችሁን ያረፉ ሰዎች መኖራቸውንም ጨምረው ነግረውኛል። አሁን ከሆስፒታል ከወጡ በኋላ ከተማውን አካባቢውን ሲመለከቱ ምን ይመስላል? መረጋጋት ይታያል? የአካባቢው ሰው በምን አይነት ሁኔታ ነው ያለው? አሁን ኦልሬዲ ያው ከትኩሱ በኋላ ተረጋግተዋል። ሞያሌ አካባቢ ያለውም አሁን ብዙ ምስር አይደለም፣ ጸጥታ ነው። ግን ትንሽ ችግሮች እንዳሉ ንብረተሰብ ውስጥ አንዳንድ ነገሮች የሚያነሱት ምናልባት ፍራቻ ሊኖር ይችላል። ይሄ ነገር ይደገማል በሚለው ትንሽ ፍራቻ አላቸው እንጂ አሁን ያለው ነገር ሰላም ነው። ተረጋግተዋል። ሌላ ጦርነት የለም። ከአስር ሰዓት በኋላ ተኩሱም ቆመዋል። ምንም አይነት ነገር እንደሌለ ነው። እንግዲህ ሰዎቹ ከበጡ በኋላ የሞተ ሞተ፣ ሪፈር የተደረገ ሪፈር ተደረገ፣ ሆስፒታልም የገባ ገባ። ከዛ በኋላ ወደ አስር ሰዓት አካባቢ ተኩሱ ቆሞ አሁን ሰላም ነው። ምንም አይነት ተኩስ እንደሌለ ነው። ግን ትንሽ ምናልባት ፍራቻዎች አሉ እዚያ አካባቢ ነገር ይደገማል። ሌላ እንደውም በዚያ ይቆም የሚለው ከህብረተሰቡ አንዳንድ ነገሮች ይነሳሉ እ ከዛ ውጭ አሁን ሰላም ነው። ምንም አይነት ትኩስ የለም። ትኩስ ቆሟል። አመሰግናለሁ፣ አቶ አሬሮ ብቅቻ፣ የሞያሌ ሆስፒታል ስራ አስኪያጅ ለሰጡኝ አስተያየት። ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። ታንኪ ዩ የአሜሪካ ድምፅ የከተማይቱን የፖሊስ የመከላከያና የክልሉና የአካባቢውን አስተዳደር ባለስልጣናት ለማግኘት ያደረገው ተከታታይ ሙከራ ለጊዜው አልተሳካም። አድማጮች፣ በየደረጃው ያሉት ባለስልጣናቱ ምላሽ እንደቀናን ይዘን እንቀርባለን።